ስዊድን የምትኖረው ኤርትራዊት ሜሮን እስጢፋኖስ ዛሬ ለዋለው የኤርትራ የነፃነት ቀን ደንታ የላትም። በትግርኛ የሀገር ነፃነት ማለት የሰዎች ነፃነትም ማለት ነው ትላለች። የ44 ዓመቷ የመብት ተሟጋች በዚህም ምክንያት ቀጠለች። ሜሮን ዳንኤል ፔልስ እንደጠቀሰው ብዙ ሰዎች ማንም ሰው ነፃ ሳይወጣ የነፃነት ቀን የምናከብረው ለምንድን ነው እያሉ ይጠይቃሉ ትላለች። ከሀገሯ የወጣቸው በ12 ዓመቷ ነው። አሁንም ግን ከወገኖቿ ጋር ጥብቅ ቁርኝት አላት። ለአደጋ የተጋለጡ ስደተኞች ስለምትረዳ አንዳንዶች እማማ ሜሮን ነው የሚሏት። የተሰዉት ለኤርትራ ነፃነት ነው። የእነሱ ልጆች ግን በመላው ዓለም ተበትነዋል። ሜዲትራኒያን ባህር፣ ሲና በረሃ፣ ሰሃራ በረሃ ይሞታሉ። ታጋዮቻችን የተሰውት ለዚህ አልነበረም ስደት እንዲቆም ዲሞክራሲያዊት ኤርትራ እንድትመሰረት ፍትህ እንድጸና ነበር የዛሬ 25 ዓመት የዛሬን ቀን የኤርትራ ነፃነት ሲታወጅ ርዕሰ ከተማ አስመራ በደስታ ፌስታ ፈንጠዝያ ተደበላልቃ ነበረ ፕሬዚደንት ኢሳያስ አፈወርቂ በደስታ ባህር ለሚዋኝ ሕዝባቸው ባደረጉት ንግግር ዛሬ የኤርትራ ዳግማዊ ልደት ነው። ለተፋለሙት በሙሉ ልዩ ዕለት ነው ካሳ ብለውም ነበር። ብሪታንያዊቱ የኤርትራ ጉዳይ አጥኚና ደራሲ ሚሻኤላ ሮንግ እንደሚሉት ደግሞ በ1987 አስመራን የጎበኙበት ወቅት ልዩ ጊዜ ነበረ። ኤርትራ ከሙስና የጸዳች፣ መንግስቷ ለሁሉም ክፍት፣ የፈለገው ሰው በፈለገ ጊዜ ሚኒስትሩን ማናገር የሚችልባት ሀገር ነበረች። ብዙዎችን ያማለለች አከሉ ደራሲዋ። በ1970ዎቹ ተሰደው የነበሩ ኤርትራውያን በብዛት ወደ አገራቸው እየተመለሱ መዋለንዋያቸውን ስራ ላይ እያዋሉ ነበር ልምድና እውቀታቸውን ይዞ እየተመለሱ ነበር። ፋብሪካ ለመክፈት ያቀዱ ነበሩ። የማያቋርጥ የግንባታ ድምፅ በየስፍራው የተከለለ የግንባታ ስፍራ ነበር። ተስፋ ቃል ልዩ ጊዜውም ብዙ አልቆየም በነነ ኢትዮጵያን ከኤርትራ ጋር የሚያዋስነው ድንበር በቅጡ ባለመካለሉ 1990 ሌላ ጦርነት ፈነዳ። ጦርነቱ ፔልስ እንደጻፈው ኤርትራን ባረባየ ሽንፈት ነው ያበቃው። በፕሬዚደንት ኢሳያስ አፈወርቂ ላይ የሚሰነዘረው ትችትም ተጠናከረ። ኤርትራም ተቾች እንደሚሉት አሁን የአፍሪቃ ሰሜን ኮሪያ ናት። ምርጫ የለም። ድንበር የለሽ ዘጋቢዎች በቅርቡ ባወጣው የፕረስ ነፃነት ዝርዝር ከኤርትራ የባሰች ሀገር ብትኖር አንድ ሀገር ናት፣ ሰሜን ኮሪያ። መንግስትን የሚተቹ ባለስልጣናት ሳይቀሩም ይታሰራሉ። የታሰሩት ያሉበት አይታወቅም። የውጭ ጋዜጠኞችና የመብት ተሟጋቾች ወደ ኤርትራ የመግቢያ ፈቃድ አይሰጣቸውም። ዲፕሎማቶች ሳይቀሩም ከአስመራ ውጭ መንቀሳቀስ የሚችሉት መንግስትን አስፈቅደው ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን የኤርትራ ጉዳይ ልዩ አጥኚ ሼላ ኬታሮት የሰብአዊ መብት ጥሰቱ በጣም አሳሳቢ ነው ይላሉ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የዛሬ ሁለት ዓመት ግድም የኤርትራ መንግስትን ሰዎችን በባርነት በማሰቃየት በመድፈርና ማንገላታት ተጠያቂ አድርጎታል። ሰብአዊ መብት ከሚጣስባቸውና ወጣቶችን ለስደት ከሚዳረጉ ምክንያቶች አንዱ ብሔራዊ አገልግሎት ነው። በትወራ ደረጃ 18 ዓመት የሞላው ኤርትራዊ ለተወሰነ ጊዜ ወታደራዊና ሌሎች አገልግሎቶች የሚሰጥበት ግዳጅ ነው። ብዙዎች ግን ለመንግስት ገደብ የለሽ አገልግሎት የሚሰጥበት ነው ይሉታል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በ2007 ዙድዶቸ ሳይቱንግ ለተባለው የጀርመን ጋዜጣ እዚህ ሀገር ማንም ሰው ታስራለሁ ብሎ ሳይፈራ ስለ ሀገሪቱ መንግስት መናገር ይችላል ብለው ነበረ። ኤርትራ ውስጥ ምርጫ ላለመደረጉም ከኢትዮጵያ ጋር ያለው ግጭት መፍትሄ አለማግኘቱን ተጠያቂ አድርገውታል። የኤርትራ ስደተኞች ቁጥር እየተበራከተ ከመጣ ወዲህ ጀርመንን ጨምሮም ጥቂት ምዕራባውያን መንግስታት ከአስመራ ጋር ያላቸውን ግንኙነት ለማሻሻል አንዳንድ እንቅስቃሴዎችን ጀምረዋል። በ2007 የቀድሞው የጀርመን የልማት ሚኒስትር ጌርድ ሚለር አስመራን ሲጎበኙ በዓመቱ አንድ የኤርትራ ከፍተኛ የባለሥልጣናት ጓድ በርሊንን ጎብኝቷል። የሰብአዊ መብት አጥኚ ከይታሩት ግን ምን ተገኝቶ ይጠይቃሉ። አንዳንድ መንግስታትና ዓለም አቀፍ ተዋኞች ከኤርትራ መንግስት ጋር ለመገናኘት ጥሪት እያፈሰሱ ነው። ከኤርትራ ጋር ያላቸውን ግንኙነት ወደ ነበረበት ለመመለስ ባለፉት ሶስት ዓመታት እየጣሩ ነው። እኔ ግን ጥያቄ አለኝ። ከዚህ ቀደም ያነሳሁት መሰረታዊው የሰብአዊ መብት ይዞታ በተጨባጭ ምን መሻሻል አሳይቷል? መሻሻል ወይም ለውጥ የለም። ከቅርብ ዓመታት ወዲህ ስለ ፕሬዚደንት ኢሳያስ ጤና ማጣት የሚናፈሰው አሉባልታ እየተደጋገመ ነው። ሰውየው አንድ ቀን አንድ ነገር ቢሆኑ ምናልባት ለውጥ ሊመጣ ይችላል ባዎች አሉ። ደራሲ ሮንግ ግን በዚህ አይስማሙም። ስልጣኑ ከብዙዎቹ የኢሳያስ ጀኔራሎች ከአንዱ እጅ አያመልጥም ባይ ናቸው። ለውጣጥ አይቀርም የሚል ሳቢ አለ። ኤርትራ በጦር ኃይል የምትገዛ ሀገር ናት። ብሔራዊ ሸንጎውና የፍትህ ስርዓቱን የመሳሰሉ ተቋማት ትክክለኛ ስልጣን የላቸውም። ሀገሪቱን የሚገዛው ጦሩ ነው። ስለዚህ ኢሳያስ አፈወርቂ ጡረታ ቢወጡ ወይም ቢሞቱ ብዙ ጄኔራሎች አሉ። ከእነሱ በታች ደግሞ የወጣቱን ስሜት የሚጋሩ ወጣት የጦር መኮንኖች አሉ። ዴሞክራሲያዊ መንግስት ለመመስረት የሚደረግ እንቅስቃሴ ይኖራል ብዬ አላምንም። እንደሚመስለኝ አንዱ ጄኔራል ስልጣኑን ከኢሳይያስ የመውረስ እድሉ ሰፊ ነው። የመብት ተሟጋች ሜሮን እስጢፋኖስ በበኩሏም ኤርትራውያን ለሀገር ነጻነት ታግለናል ትላለች። ለዜጎች ነጻነት ደግሞ ትግሉ ይቀጥላል።